መሰንበቻውን አዲስ አበባ ላይ በደረሰውና አሁንም እያነጋገረ ስላለው አሳዛኝ ድንገትና ተከትለው ስለተነሱ አሳሳቢ ጉዳዮች ላይ ያተኮረ ዝግጅት ነው። ባለፈው ሳምንት በኮልፌ ቅራኒዮ ክፍለ ከተማ በተለምዶ ቆሾ ተብሎ በሚጠራው አካባቢ የተከማቸ ግዙፍ የቆሻሻ ክምር በሰዎች መኖሪያ ቤት ላይ ተደርምሶ ለብዙዎች ሕይወት መጥፋትና ለብዙዎች መቁሰል እንዲሁም ለቤተሰቦች መበተን ምክንያት መሆኑ ይታወቃል። በአንጻሩም የኢትዮጵያ መንግሥት አደጋው ቀደመኝ እንጂ መፍትሔ እያፈላለኩ ነበር ማለቱም ተዘግቧል። ሲጀመር ዜጎች ለምንድን ነው እዚህ የቆሻሻ ክምር አካባቢ ለመኖር የተገደዱት የሚለው ጥያቄ ተነስተዋል። የቆሻሻው ክምር ከአሁን ቀደም በተደጋጋሚ ተንደው የሚያውቅ መሆኑን ከሰሞኑ አሳዛኝ አደጋ በሕይወት የተረፉ ሰዎች ሲገልጹ የቆሻሻውን ክምር በመሰርሰር መጠለያ አበጅተውም ሆነ በቅርብ ርቀት በአቅራቢያው ለሚኖሩ ወገኖችም ቀድሞውንም የጤና ጠንቅ እንደነበረ የአካባቢ ጤና አጠባበቅ ባለሙያዎች እየተናገሩ ነው። ዶክተር ስዩም ያሚ ከነኚህ አንዱ ናቸው። በውሃና የአካባቢ ጥበቃ የሲቪል ምህንድስና ባለሙያ ናቸው። በዚህ በዩናይት ስቴትስ በደቡባዊ ካሊፎርኒያ ክፍለ ግዛት ለ20 ሚሊዮን ሕዝብ ንጹሕ የመጠጥ ውሃ ለሚያቀርብ ተቋም በማገልገል ላይ ይገኛሉ። ትስታበላቸው አወያይታቸዋለች። ዶክተር ስዩም የወጣትነት ዘመን ኑሮዬ ከነኚህ ጉዳተኞች ጋር ይመሳሰላል በሚሉበት ይጀምራሉ። በጣም አሳዛኝ ነው። ያው ብዙ ነገር ሊባል ይችላል። በዚህ ሰዓት ግን እንደ ግል ህይወት በሆነ ልዩ ስሜትና ሐዘን ነው የሚሰማኝ ለእነዚህ ሰዎች። ምክንያቱም እኔ ራሴ በአንድ ወቅት የነሱን ህይወት በሚመስል አልፌ ያውቃለሁ። አይ የገጠር ተማሪ ነበርኩ እና ወደ ናዝሬት ወደ አሁን አዳማ በሚባለው ከተማ ረዛ ነው ያደግኩት። እዛ ቤተሰብ አልነበረኝም እና ከምኖርበት ቦታ ሰባተኛ ክፍል ተማሪ ሆኜ ስሰናቀል ለመጀመሪያ ጊዜ የነበረኝ እድል የጨረቃ ቤት መስራት ነበር። ያን የጨረቃ ቤት አይባሉም፣ ግን ሰባተኛ ክፍል ተማሪ ሆኜ አስር ቆርቆሮ ቤት ሰርቼ ባዶ መሬት ላይ ማለት ነው ገበሬ ማህበር ተጠቅቼ በዛ ውስጥ አስራ ሁለት ክፍል ጨርሼ ራሴን ችዬ ልጅ እህቶች ወንድሞችን ከገጠር አምጥቼ እዛ የጨረቃው ቤት ውስጥ ነው አስተምሬ ራሴንም ላያብለቁም ነገር ያበቃሁት እንደዛ ባለ ቤት ነው። ስለዚህ ሰዎች ከጨረቃ ቤት ተፈናቅለው ወይንም ደግሞ በህጋዊ መንገድ የሚሰሩበት ስፍራ አጥተው ሊከለከል ወደማይችል ወደ ቆሼ ሄደው ሲሰፍሩ እነዚህ ሰዎች ተገደው ነው እዛ የሚኖሩት ወደው አይደለም። ሌላ አማራጭ ስለሌላቸው ነው። ብዙዎቹ ቤታቸው በመሬታቸው በሊዝ ለፎቅ እና ለግንባታ ስለተሸጠባቸው ወደዛ ስፍራ ሄደው የተጠለሉ ሰዎች ናቸው። ከመጀመሪያውኑ ተበድለው የሄዱ ሰዎች ናቸው። እንደገና በእነሱ ላይ ይሄ ሞት ሲጨመር ሪሊ አይ ፊል በጣም ይሰማኛል። በጣም አዝናለሁ። እግዚአብሔር ያጥናቸው ነው የምለው በከንፈር የምናደርገው ነው። መልካም ምኞት ብቻውን በቂ አይደለም። እነዚህን ሰዎች መልሰን የምንረዳበት የምናቋቁምበት እና ከዛ እንደገና የተሻለ ሁኔታ የሚኖርበትን ሁኔታ የሚያመቻች አካል ካለ ለመተባበር በጣም ዝግጁ ነን። በዛ ዙሪያ ብንረባረብ እጅግ በጣም የተሻለ ነው ብዬ አስባለሁ። አዎ፣ እግዚአብሔር ያጽናናቸው። ዶክተር ስዩም ያሚ እንግዲህ ህጋዊ ካርታ የቤት መስሪያ ፈቃድ ተሰጥቷቸው ካርታ ኖሯቸው የሰሩም እንዳሉ ነው። አንድ መቶ የሚሆኑ ቤተሰቦች እዛ ጋር የተረዳ ነው መኖሪያ ተው እዛ ሄደው ጎጆ የቀለሱ ሊኖሩ ይችላሉ። አንዳንድ መገናኛ ብዙሃን እንደዘገቡት ደግሞ እዛ አካባቢ የሚጣለውን ቆሻሻ ከዛ ውስጥ ምግብ በማጣት በድህነት ማለት ነው ሄደው ምግብም የሚለቅሙ እንደዚሁም ደግሞ የወዳደቀ ቃለቅመው ለመተዳደሪያ የሚገለገሉ ሰዎች እንዳሉ ነው የተገለጸው። በነገሮት ላይ ዶክተር ስዩም የአዲስ አበባ ከተማ አስተዳደር ስራ አስኪያጅ አቶ ሀይሌ ፍስሀ ትላንት ለኢትዮጵያ ቴሌቪዥን በሰጡት ቃለ ምልልስ ይሄ ቆሼ አካባቢ የተባለው ስፋቱ ምን ያህል እንደሆነ ምን ያህሉ ላይ የልማት ስራ እንደተሰራ እንዲሁም ደግሞ የነበረውንም እቅድ አስረድተዋል። እስቲ ላሰማዎት። እሺ ወደ 36 ሄክታር ነው አጠቃላይ ስፋቱ። 19 ሄክታር ወደ 34 ሚሊዮን ዩሮ በፊንላንድ ኩባንያ በ2004 ለ18 ወር ወደ ሁለት ዓመት የፈጀ እንደ አዲስ ያ የቆሻሻ መድፊያ ቦታ ወደ ልማት ለመቀየር የሚያስችል ስራ በመጀመሪያው ፌስ ተሰርቷል። 19 ሄክታር ማለት ነው። ሰባት ሄክታር ከቆሻሻ ወደ ሀይል ለመቀየር የሚያስችል ፋብሪካ እየተገነባ ነው ያለው፣ እያለቀ ነው ያለው። የቀረችው አስር ሄክታር ናት። አሁን አደጋ የደረሰበት ቦታ ማለት ነው። የአስር ሄክታር የሰንዳፋ የሳኒተሪ ላንድፊል ስራ እስከሚጀምር ድረስ ለመሸጋገሪያ ብለን ያስቀመጥናት ነው። በ36 ሄክታር የነበረው በአስር ሄክታር እየተደፋ ነው ያለው። ወደ ሰንዳፋ ይጀመራል፣ አስሩ ሄክታርም ይዘጋል። አሁን ከአርቴሪያ ኩባንያ የሚባል ኮንሳልታንት ከፈረንሳይ የሚሊዮን ዩሮ ማለት ብድር አግኝተን በሚቀጥለው በመንግስት ይወሰናል። የተለያዩ ጥናቶች እያካሄዱ ነው ያሉት። ይህን ለመዝጋት ዝም ብሎ መዝጋት ቱቶ መውጣት አይደለም። እዛ ላለው ህብረተሰብ ምንም አደጋ በማያደርስ መንገድ ነው ዘግተን መውጣት። ያለ እሱ ስራ ለመስራት በሚቀጥለው እቅድ ይዘን እየሰራ ነው ያለ ነው። ይህን ካለቀ በኋላ በ19 ሄክታሩ ያ ቦታ ሙሉ ለሙሉ ወደ ልማት ለማሸጋገር የሚያስችል ቅድ ይዘን የመጀመሪያ የሳይንቲፊክ ፓርክ ግንባታ ዲዛይን ተጠናቅቆ በቅርብ ጊዜ ለመጀመር ነበር ዝግጅት ስናደርግ የነበረ ማለት ነው። ከዛ በኋላ ያሱር ይቀጥላል ማለት ነው። ከተዘጋ በኋላ ያሱር ይቀጥላል ማለት ነው። ስለዚህ ችግሩን ለመፍታት የሚያስችል አስተዳደሩ ለዚህ ስራ የሚያስፈልገውን ሪሶርስ መድቦ ሲሰራ ነበረው እና በዚህ መንገድ እንፈተዋለን ብለን ምናስብ። ስለዚህ ሁሉን አቀፍ እንቅስቃሴዎች እያደረግን እያለን ነው ይህን አደጋ በድንገት ያጋጠመው በሚቀጥለው ግን አደጋውን ለመታደግ የሚያስችሉ እርምጃዎች እንወስዳለን። ዋሌነው ይሄም ወለል ያላም ሊባል ይችላል ነው። ዋናው ነገር ግን ከመቶ በላይ የሚሆኑ ሰዎችን ሕይወትና ከነሱ ጋር የተያያዙ ኑሮዎቻቸውን ነው አደጋ ከማድረስ ይህ ነገር አልዳነ። መሰረታዊ ነገሮች ይጎሉት ነበር በመጀመሪያውኑ ያስፍራ ማለት ይቻላል። ምንድን ነው ያሁን መሰረታዊ ነገር ምንድን ነው? ከህግ የሚመነጭ ነው። ከህግ አኳያ ስንመለከተው የህግ ባለሙያ አይደለውም። ነገር ግን ከኤንቫይሮንመንታል ሎውስ አኳያ ቆሻሻን የፈጠረው ሰው፣ ቆሻሻን የጣለው ሰው የቆሻሻው ባለ ንብረት። ስለዚህ ቆሻሻ እዛ ቦታ ላይ በሚጣልበት ጊዜ ከተጣለበት ጊዜ ጀምሮ ያ ስፍራ እስከ ኖረ ድረስ ያንን ስፍራ የሚያስተዳድረው የቆሻሻው ባለቤት ነው ስለዚህ እዛ ቦታ ላይ የህዝብ ደህንነት የጤና ችግር እንዳይከተል አሁን የተፈጠረው አደጋ የመሳሰለው ነገር ከመከሰቱ በፊት እንዳይከሰት የዛ ቆሻሻ ባለቤት የሆነው ሰው ያ አካል ኃላፊነት አለ። ምክንያቱም በመጀመሪያ ደረጃ ሰው እዛ ሄዶ መስፈር አልነበረበትም። ያ ስፍራ አጥር የለውም። ያ ስፍራ ፍሳሽ መቀበያ የለውም። ያ ስፍራ የአየር ብክለት መከላከያ ነገሮች የሉትም። ያ ስፍራ ክፍት ነው። ያ ስፍራ ምን ጊዜም አደገኛ ነበር፣ ወደፊትም አደገኛ እንደሆነ ይኖራል። ስለዚህ ቆሻሻውን የጣለው አካል ለአደጋው ተጠያቂ ነው፣ ኃላፊነት አለበት። ይሄ ድንገተኛ ነገር አይደለም፣ ምን ጊዜም የሚከተል ነው። ኢትዮጵያ ስለሆነ ብቻ አይደለም አግባቢ አምሎ በባለቤትነት ያን ስፍራ የሚጠብቅ ብቻ አይደለም፣ የሚንከባከብ አካል ሲጎድል ይሄ የትም ሀገር ይከሰታል። ዶክተር ስዩም፣ እንደምንረዳው ከሆነ መንግስት በሳንዳፋ አካባቢ ያዘጋጀው የቆሻሻ መጣያ ስፍራ አለ፣ አንድ ቢሊዮን ብር የፈጀ ነገር ግን እንደምንረዳው ከሆነ የኦሮሚያ ገበሬዎች አታምጡብን ብለው ከፍተኛ ተቃውሞ በማሰማታቸው ቆሻሻ ወስዶ ሰንዳፋ የመጣል ሂደት ሊዘገይ ይችሏል። ስራ አስኪያጁ አሁንም ወደ ሰንዳፋ እንደሚሄድ ነው የገለጹት። እዛስ አካባቢ ቆሻሻ ተወስዶ ሲጣል ምን አይነት ጥንቃቄ መደረግ አለበት ይላሉ? እንደማውቀው ከሆነ ጥናት ተደርጓል፣ ጥናት ተካሂዷል፣ ያንን ስፍራ ለማዘጋጀት ማለት ነው። ቆሻሻ በራሱ ቆሻሻ ቢሆንም የአገልግሎት መስጫ ተቋሙ በሚገባ የታቀደለት ሊሆን ይገባል እና እነዚህ ተቋማት የሚያስፈልጉት ምንድን ነው? በአካባቢው የሚኖረውን ሰው ሕይወት አደጋ ላይ እንዳይጥሉ ነው የመጀመሪያው። ለምሳሌ ከዛ ቆሻሻ ውስጥ የሚወጣ ፍሳሽ አለ። ምን ጊዜ ቆሻሻ ስንጥል ሊበሰብሳል? የአፍሳሽ ይሄድና ወደ ወንዞች ይገባል። ስለዚህ የገበሬውን ውሃ ልበበሉ የምንነጋገረው ንጹህ የመጠጥ ውሃ ልናቀርብለት ስላልታ ነው ገበሬ ነው። የዛን ገበሬ የጉድጓድ ውሃ ይበክልበታል የአፍሳሽ የዛን ገበሬ የምንጭ ውሃ ይበክልበታል የአፍሳሽ የዛን ገበሬ ህይወት አደጋ ላይ ይጠራል። ሽታ ያመጣል። በዛ ዙሪያ የሚኖሩ በተወሰነ ዳያሜትር በዛ ዙሪያ የሚኖሩ ሰዎች የሚተነፍሱት አየር ጤናማ አይደለም። ስለዚህ ቆሻሻው ቦታ በእርግጥ እነዚህ ነገሮች ሁሉ ያካተተ እነዚህን ሁሉ ነገሮች ያገናዘበ የእነዛን ሰዎች ሕይወት አደጋ ላይ የማይጥል መሆኑ ሊረጋገጥ ይገባል። የመጀመሪያው ጉዳይ ማለት ነው። በሌሎች ሀገሮች እንደሆነ ሁሉ ምንጊዜ ሀብታሞችና የተሻለ ኑሮ ያላቸው የከተማ ሰዎች ቆሻሻቸውን የሚጥሉት ድሆቹ ሰፈር ወስደው ነው። ይሄ ኢንቫይሮመንታል ኢንጀስቲስ ይባላል። ጭቆና ነው፣ የአካባቢ ጭቆና ነው። የአንዱን ሰው ቆሻሻ ወስዶ በሌላ ሰው መኖሪያ ጤናማ ሰፈር ላይ ሌላው ልጆቹን የሚያሳድግበት ላይ ወስደን በምንጥልበት ጊዜ ከዛ ቆሻሻ ጋር ሊመጣ የሚችለውን አደጋ እንዳይፈጠር ለማረጋገጥ ዝግጅዎች መሆን ይኖርብናል። ይህንን ነው የምንረዳው። ውሃንም በተመለከተ እኚሁ የአዲስ አበባ ከተማ አስተዳደር ስራ አስኪያጅ አቶ ኃይሌ ፍስሐ ጨረፍ አድርገው የተናገሩት አለ ላሰማዎትና ቆሻሻንና የውሃ አያያዝን ደግሞ ያስረዱናል። በወንዞች ላይ ሊመጣ የሚችለውን አደጋ በሚመለከት የወንዞች ልማት ፕሮጀክት ኦፊስ በከተማ ደረጃ አደራጅተናል። በወንዞች የተለያዩ ስራዎች እየተሰሩ ናቸው። አሁን በሰባት ወንዞች ዲዛይናቸው አልቆ የግንብ ስራዎች እየተሰሩ ናቸው። በተመሳሳይ አደጋ እንዳያደርሱ ማለት ነው። በዚህ የሚኖር ነዋሪዎች በተመሳሳይ ከቦታ አንስተን የሚፈለግበት ቦታ እንደገና የማስፈር ስራ እንሰራለን። ይቅርታ ውሃ ነው ያልኩት። ወንዞችን ወንዞችና ቆሻሻን በተመለከተ በጣም አሳዛኝ ገጽታ ነው ይሄ። ሌላ ወንዞችን አናንሳ ነው አዲስ አበባ ዙሪያ ያሉትን ወንዞች ብቻ እንመልከት። የአዋሽን ወንዝ እናንሳ። ከአቃቂ ጀምሮ የሞጆ ወንዝን አንስቶ በአዲስ አበባ ዙሪያ የተሰሩ ፋብሪካዎች ሁሉ አንዳቸውም ቆሻሻቸውን ትሪታ ያደርጉ። ማለት እንግዲህ አንድ ፋብሪካ ሲቋቋም ከፋብሪካው ጋር ተያይዞ የሚመጣ ፍሳሽ አለ፣ ደረቅ ቆሻሻ አለ፣ እርጥብ ቆሻሻ አለ። ስለዚህ ፋብሪካዎቹ ገና ሲቋቋሙ የአካባቢ ጥናት ሊደረግላቸው ይገባል። ያ ቆሻሻ የሚያወጣው ፍሳሽ መርዛማ ነው ወይ? ከሆነስ ወደ ወንዞች ከመለቀቃቸው በፊት ምን ሊደረግ ይገባል? ያ ፈሳሽ ባለቤቱ፣ ቆሻሻን የፈጠረው ድርጅት ያንን ውሃ እንደገና ፍሪት አድርጎ መልሶ ወደ ወንዝ ውሃ መቀየር የማይችል ከሆነ ያን የዛ ቆሻሻ ባለቤት ነው። በመጀመሪያው ደረጃ እነዚህ የውጭ ፋብሪካዎች ወደ ድሆች ሀገሮች እየጎረፉ ያንን ንግድ የሚያካሂዱበት ያንን ፋብሪካ የሚከፍቱበት ምክንያት ለምንድን ነው? በመጀመሪያ ደረጃ በድሃ ሀገሮች እነሱ የማይፈልጉትን ቆሻሻ ወደ ወንዞች እንዲለቁ በሀገራቸው ስለማይፈቀድላቸው በድሆች ሀገሮች ያን የሚከለክል ሕግ ስለሌለ ነው። ስለዚህ በአዋሽ ወንዝ ዙሪያ፣ በአቃቂ ወንዝ ዙሪያ ያሉ ፋብሪካዎች በሙሉ ፍሳሻቸውን እኔ እስከማውቀው ድረስ በቀጥታ ወደ ወንዝ ነው የሚከቱት። በርካታ የአዲስ አበባ ነዋሪዎች ከግማሽ በላይ የሽንትሌታቸው ፍሳሽ ወደ ወንዝ ነው የሚሄደው። ይህን ስንነጋገር አንርሳ፣ በሞጆ ወንዝ ዙሪያ የሚኖረው ገበሬ አሁን ከሞጆ ወንዝ ከብቶቹን ማጠጣት አይችልም። ከብቶቹ ይሞቱበታል። አይደለም እሱ ሊጠጣው ቀርቶ ማለት ነው። ያ ወንዝ ድሮ ከሱ የሚጠጣው የአዋሽ ወንዝ እስከ ፈንታሌ ድረስ ያለው ህዝብ በወንዝ በከብት እየተመላለሰ እየቀዳው ነው የሚጠጣው። ያንን ውሃ ነው እየበከልንበት ያለ ነው። ያንን ውሃ ነው የምናሳጣው። ንጹህ ውሃ ማግኘት አይደለም፣ ተፈጥሮ የሰጠውን ውሃ ነው እየበከልንበት ያለ ነው። ስለዚህ ልማቱ የተወሰኑ ሰዎችን በመቅጠር የተነሰኑ ህንፃዎችን በመገንባት ቢያሳይም መሰረታዊ የሆነውን የኢትዮጵያን ህዝብ መሰረታዊ ህይወት እያናጋበት ነው ጤናውን እያጎደለበት ነው። በወንዞቹ ውስጥ ኬሚካል አለ፣ ብረታ ብረቶች አሉ፣ መርዛማ ኬሚካሎች አሉ፣ ባክቴሪያ አለ፣ የሰውን ጤና የሚጎዳ ከዛ ውሃ መስኖ እንኳን ብንጠቀም፣ ያ መስኖ እንደገና ወደ ሰብል ይሄዳል። በአንዳንዶች ሰብሎች ላይ እንደገና ያ መርዝ ያሉን ሰብል በሚበሉ ሰዎች ላይ ሁሉ በሽታ ያመጣል። ስለዚህ የአካባቢ የውሃ ንጽህና ጠንቅ ሪሊ ሪሊ በጣም አስቸጋሪ ነው። የአዋሽን ወንዝ ማየት በቂ ነው። እሺ እዚህ አይጠጣም። ዶክተር ስዩም ያሚ ለዚህ ቃለ ምልልስ ስንዘጋጅ ቆሻሻ መጣልም እንደሌለበት ቆሻሻ ጥቅም እንዳለው እዚህ አካባቢ አሁን ለምሳሌ ሪሳይክሊንግ ይባላል መልሶ ጥቅም ላይ የሚውልበት ዘዴ አለ። ቆሻሻ ደግሞ በትክክል ከተያዘ አሁን ቀደም ሲል እንደጠቀሱልን ለጤንነታችንም ዋስትና ከመሆኑም በላይ የአካባቢ ውበትም እንዳይጓደል ያደርጋል። በዚህ ላይ እስቲ ጠቅለል ያለ አስተያየቶን ይስጡንና ለዛሬ እናበቃለን። ጥሩ። ቆሻሻችንን እስከ ፈጠን ድረስ ቆሻሻችንን የሆነ ቦታ ላይ ማስቀመጥ ይኖርብናል። ለዛ እንግዲህ የልማት እቅድ ይፈልጋል ማለት ነው። እና ብቻውን የሚመጣ አይደለም። ለአንድ መቶ ሰዎች ለአንድ ሺህ ሰዎች የመኖሪያ ቤት በምንፈጥርበት ጊዜ አብሮ ለነዛ ሰዎች ይዘውት የሚመጡት ቆሻሻ የሚያስተናግድ ስፍራ አብረን ልናቅድ ይገባል። እነዛ ሰዎች ትምህርት ቤት ለነዛ ሰዎች የመጠጥ ውሃ አብረን የምናስበውን ያህል እነዛ ሰዎች አዲስ እዛ ቦታ ላይ መጥተው የሚሰፍሩ ሰዎች የሚፈጥሩትንም ቆሻሻ የምናስተናግድበት ዕቅድ የከተማ ዕቅዳችን ውስጥ ልናስገባ ያስፈልጋል። ያ ቆሻሻ ከተፈጠረበት ጊዜ ጀምሮ እስካለ ድረስ ደግሞ አብረነው ልንሆን ልንጠብቀው፣ ልንንከባከበው ይገባል። በተቻለ መጠን ደግሞ ያንን ቆሻሻ ወደ ምርታማ ነገር፣ ወደ ተሻለ ነገር መመለስ ይቻላል። ባደጉ ሀገሮች ያ እየተደረገ ነው። በቀላሉ ግን አይደለም። ብዙ አብረው የሚመጡ ብዙ ችግሮች አሉ። ያንን ቆሻሻ ዌስት ሪሳይክሊንግ ነው የሚባለው፣ መልሶ ወደ ጥቅም የመዋሉ ጉዳይ በቀላሉ የሚከናወን አይደለም። ተግባራዊ ለማድረግ ብዙ ቅድመ ሁኔታዎች ይጠይቃል። እውቀት ይጠይቃል። ከቤት ይጠይቃል። ቆሻሻዎቹን ለይቶ መልሶ ወደ ጥቅም ሊውል ከሚችለው ናት ወደ ጥቅም ሊውል የማይችለው ለይቶ ከማጣራት ይጀምራል። ማለት ገና ከመጣላችን በፊት ልንለይ ይገባል። አንዱ የመጀመሪያው ስቴፕ ነው። በዛን ጊዜ ቆሻሻው ወደ ጥቅም ሊውለው የሚችለው ቆሻሻ ወደ ጥቅም ወደሚለውጠው ስፍራ ወይ ፋብሪካ ሄዳት፣ የማይለወጠው ደግሞ ወደ ላንድ ፊል ወይም ደግሞ ወደ መሬት ውስጥ እንደገና ወደሚቀበርበት ወደሚቀመጥበት ስፍራ ወደ ተዘጋጀለት ስፍራ ይሄዳል። የሚቃጠለው ወደ መቃጠል ይሄዳል። ልዩ ልዩ አይነት የዌስት ማኔጅመንት ማለት ይሄን የቆሻሻ ስራ ላይ የምናውልባቸው መንገዶች አሉ። ወደዛ ወደዛ ስፍራ ይሄዳል። ይቻላል። አዎ፣ ወደ ጥቅም ወደ ተሻለ ነገር መለወጥ ይቻላል። ነገር ግን ብዙ ኢንቨስትመንት የሰው እውቀት ይጠይቃል። ያ እውቀት ደግሞ የሰራተኛ የፋብሪካ እውቀት ብቻ፣ እያንዳንዱ ቤተሰብ ውስጥ ስለ ቆሻሻ ግንዛቤ። እያንዳንዱ ዜጋ ከቤቱ ቆሻሻ ሲፈጥር ይሄኛው ወደ ወንዝ ሲሄድ መርዛማ ነው፣ ይሄኛው ወደ እዚህ ቦታ ስጥለው ይሄን አደጋ ያመጣል ብሎ የሚለይ ሰው ሊሆን ይገባል። በማዘጋጃ ደረጃ በከተማ ደረጃ እነዛን ቆሻሻዎች ከለየን አዎ ቆሻሻችንን መልሰን ልንጠቀም እንችላለን። ወረቀት የሆኑ ነገሮች መልሰው ወደ ወረቀት ስራ ሊውሉ ይችላል። እንጨት የሆኑ ነገሮች መልሰው ስራ ላይ ሊውሉ ይችላል። ብረታ ኢትዮጵያ ውስጥ ይሄ በጣም የሚታወቅ ይመስለኛል። በኢንዱስትሪያል ስኬር ስራ አልዋለም እንጂ ቆር ያለ የሚባል ጠርሙስና ቆርቆሮ በጆርያ በየሰፈሩ እየሄዱ የሚገዙ ኢትዮጵያውያን ገና ድሮ ነው የነበሩት። ቆሼ እዚህ ከመድረሱ በፊት ማለት ነው። ጸንጻ ነው ይሄ ነው። ቆሬ አለ፣ ቆሬ አለ እያለ እና ያ የተሸጠ መርካቶ ላይ ተወስዶ ገበያ ያለው ይሄ ቆሻሻ የሚሰጡት አይደል? የኢትዮጵያ ሕዝብ ለዚህ እንግዳ አይመስለኝም። የሚፈልገው ያንን የነበረውን ኢስፖርቱን እንግዲህ፣ ይህን የቆሻሻ ግንዛቤ ኖሯቸው አይደለም በኑሮ ምክንያት። ቆርቆሮ ከመጣል ቆርቆሮ ገንዘብ ያወጣል ጠርሙስ ከሚጣል ይልቅ ግሸት ገንዘብ ያወጣል። ስለዚህ በየሰፈሩ መጥተው ማለት ጥቅም ላይ የሚውል ቆሻሻ የሚሰበስቡ ሰዎች አሉ። ስለዚህ ሀሳቡ እንግዳ አይደለም። ግን ነው በመቶ ሺዎች የሚቆጠር ቶን ቆሻሻ የሚያወጣ ወደ አራት ሚሊዮን ህዝብ የሚኖርበት የአዲስ አበባ ክልል ከዛ የተሻለ ነገር ሊኖረው ይገባል። ከዛ የተሻለ ነገር ሊኖረው ይገባል እና እንግዲህ ለማጠቃለል እኔ የዚህ ሁሉ መሰረታዊ ችግር መፍትሄ የምለው ምንድን ነው? ኢትዮጵያ ውስጥ ያለው የመሬት ፖሊሲ ነው። ያ ምንድን ነው? መንግስት የመሬት ሁሉ ባለቤት ነው። መሬት የሱ ነው። ስለዚህ ቆሻሻውን ሲፈልገው ረፒ መውሰድ ይችላል፣ ሲፈልገው ሰንዳፋ መውሰድ ይችላል፣ ሲፈልገው ሆለታ መውሰድ ይችላል። ምክንያቱም መሬት የመንግስት ነው። ይሄ ደግሞ የዚህ መንግስት ብቻ አይደለም። የኖሩ የኢትዮጵያ መንግስታት ሁሉ መሬትን እንደ ግል ሀብታቸው ለሚፈልጉት እያከራዩ፣ ለሚፈልጉት እየሸጡ ደሀውን እንደ ገባር ሲጠቀሙበት ስለኖሩ ስለዚህ መሬት ባለቤትነት ስለሌለ ከመሬቱ ጋር ተያይዞ የሚነሱ የኢንቫይሮንመንታል የአካባቢ ምርጦችን ወደ ፍርድ ቤት ይዞ መሄድ አይቻልም። ወንዜን አቆሸሽ ክብኝ ብሎ መክሰስ የሚችል ገበሬ የለም። ወንዜ እሱ አይደለም፣ ውሃ የሱ አይደል አይደለም። እሱ ከቤቱ ጣሪያ ስር ያለው ወለሉ የእሱ አይደለም። ጣሪያና ግድግዳ ብቻ ነው የሱ። እነዚህ መሰረታዊ የመሬት ይዞታ ፖሊሲዎች ስፍራ በሌላቸው አገር ላይ የአካባቢ ሕጎች ስራ ላይ ሊውሉ አይችሉም። አንዳች ነገር ፋይዳ ሌላቸው። መንግስት ራሱን ሊከስ አይችልም። መንግስት ራሱን አያርምም። ስለዚህ ቆሻሻን መሬት ከመንግስት ተቀብለው የወሰዱ ሰዎች፣ ፋብሪካዎች ቆሻሻቸውን እንደፈለገው በአካባቢው ላይ መድፋት መብታቸው እንደሆነ ይቀጥላል። ምክንያቱም መሬቱ የነሱ ቢሆን ኖሮ በረቂ ዙሪያ ያሉ ሰዎች ገና ድሮ ፍርድ ቤት በሄዱ ነው። ስለዚህ መንግስት አገሪቱን እንደ ግል መሬት ይዞ ለዜጎች ሲፈልገው የሚሸጠው ሲፈልገው በሊዝ ስም የሚያከራየው ከሆነ ይህ ፖሊሲ ፎሬቨር ከቀጠረ ድረስ የኢትዮጵያ የአካባቢ ችግር ሊፈታ አይችልም። ምክንያቱም የመሬት ባለቤትነትና የአካባቢ ጥበቃ መብቶች የተያያዙ ናቸው። እሺ፣ በጣም ነው የማመሰግነው ዶክተር ስዩም ለሰጡን ሙያዊ ትንተና በአድማጮች ስም እናመሰግናለን። በጣም እግዚአብሔር ይስጥልኝ። አመሰግናለሁ።